መዝናኛ ምጽዋት። ሰጠው የነበረ በቀን አስር ሳንቲም ያ ነዳይ አረፈ፣ በመስጠት የያዝኩት የመጽደቅ ተስፋዬም አብሮት ረገፈ። ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ? ገጣሚና ደራሲ ዮሐንስ ሀብተ ማርያም በቅርቡ በሚያስመርቀው ቀለም ሰው አምላክ በተሰኘው የግጥም መድብሉ ውስጥ የተካተተውን ምጽዋት የተሰኘውን አጭር ግጥም ነበር ያነበበልን። ቀለም ሰው አምላክ የሚሰኘው የግጥም መድብሉ ሚያዝያ 14 2008 በይፋ እንደሚመረቅ ዮሐንስ ገልጾልናል። ገጣሚና ደራሲ ዮሐንስ ሀብተ ማርያምን በመጀመሪያ ቀለም ሰው አምላክ የሚሰኘው መድብሉ ስለ ምን እንደሚያወሳ ነበር የጠየኩት። በዚህ በቀለማዊ በሰብአዊ ና በአምላካዊ ሳቢ ውስጥ ያሉ በሃምሳ ሰባት ግጥሞችን አንድ አይነት ይዘት እንዲኖራቸውና በየራሳቸው እንዲቆሙ አድርጌ ነው የሰራዋቸው። ግጥሞቹ በአብዛኛው ስለ ሰውና ሰዋዊ እሳቤ ላይ ሰው ያምናል። እምነቱ ከጊዜሩ ጋር የተጣበቀ ነው። እንደገና ሰው ደግሞ በቀለም ይከፋፈላል። እነዛ እሳቤዎቹ በአጠቃላይ ያኗኗር ሂደቱ ላይ ሊያመጡት የሚችሉ ዘይቤዎችን ነው ማስቀመጥ የፈለግኩት። በቀለም ይለያያል ስትል የተለያየ ዘር ማለትህ ነው? የተለያየ አ እንዳለ ሆኖ ጥቁር ነጭ ተብሎ ራሱ እንደሚከፋፈል ሁሉ የተለያዩ የቀለም አይነቶችንም ለራሱ ትርጉም ሰጡ። በእነዚያ የቀለም እሳቢዎች ውስጥ እየኖረ ያለ የሰው ልጅ ማህበረሰብ ተፈጥሯል። እነዛ እሳቢዎቹ በአጠቃላይ የአኗኗር ሂደቱ ላይ ያመጡት ለውጥ፣ ያመጡት የኑሮ ይዘት ምን ይመስላል የሚለውን ለማየት ነው በዋነኛነት። መሰረት አድርጎ የተነሳው ታሪክ ኢትዮጵያ ላይ ነው ወይስ አጠቃላይ? አዎ ማለት ያው ማንም ገጣሚ ሊያስበው እንደሚችለው ካለበት አካባቢ ነው የሚነሳው። ካለበት አካባቢ ተነስቶ ሀገሩንም ይነካል፣ ሀገሩ ላይ ያለ የኑሮ ይዘቶችንም ይነካል። በአጠቃላይ ግን ግጥሞቹ እንዲያስቡ እና ዘመንም እንዲሻገሩልኝ በማሰብ አጠቃላይ ሰዋዊ ባህሪዎችን እንዲይዙልኝ ነው የፈለግኩት በማንም ጊዜና በየትም ቦታ እንዲነበቡልኝ ለማድረግ ሰዋዊ ሳቢዎች ላይ ማፍቀርን፣ መጥላትን፣ ማህበረሰባዊ ግንኙነቶች ምን ይመስላሉ፣ ህሊናዊ የሰው አቋሞች ምን ይመስላሉ የሚሉ ሀሳቦችን ይዤ ሁሉንም በጊዜ እንዳይቀነበቡብኝ አድርጌ ሰዋዊ ነገር ውስጥ እየከተስኩ ነው የሰራቸው። ግጥሞችህ በፍልስፍና ላይ ያተኮሩ ይመስላል፣ አካሄዳቸው ፍልስፍናዊ ይዘት ያላቸው ይመስላል። አዎ፣ አዎ ማለት አንድ ገጣሚ እንደ ግጥም እሳቤውና እንደ ግጥም የማስፈሪያ ዘዴው ጥበቡን እንደያዘ ሆኖ ሊቆምበት የሚገባ የፍልስፍና ይዘት ይኖራል ብዬ አስባለሁ። ግጥሞቹንም በእነዚያ ክበቦች ውስጥ ይዞ ቢመጣ የራሱ የሆነ የአገጣጠም ዘይቤም፣ የራሱ የሆነ የአስተሳሰብ ሂደትም፣ የራሱ የሆነ መታወቂያ ስራዎች ይሰራል ብዬ አስባለሁ እና ግጥሞቼንም እኔ አምንበታለሁ በምለው ፍልስፍናዊ ይዘት ውስጥ እንዲገቡልኝ ይፈልጋለሁ እና ያንንም ነው የምሰራው። በግጥም መድብል ውስጥ የተካተቱት አምሳ ሰባት ግጥሞች በሀሳብ ይመሳሰላሉ ወይስ የተለያዩ ጉዳዮችን ነው የሚያነሱት? አምሳ ሰባቱ ግጥሞች የየራሳቸው የሆነ ርዕስ አላቸው፣ እንደየራሳቸው ይቆማሉ። በይዘት ግን መጽሐፉን ማለት የመድብል እሳቤ እንዲኖርልኝ ብዙም አንድም መሆን የሚለው ነገር አድርጌ ስላሰብኩትኝ እንደየራሳቸው የሚያወሩትም አሉ እንደ ብዙ ደግሞ እንደ አንድ መድብል ደግሞ አንድነት ሊሰጡት የሚችሉት ሀሳብ አለ። እሱም በማሰብ አጠቃላይ ሊሰጡት የሚችሉ ጉዳዮች ብዬ ያሰብኩትኝ ሰዋዊ ይዘቶችን ሰዋዊ ፍቅር፣ ሰዋዊ ጥላቻ፣ ሰዋዊ ግንኙነቶችን እንዲያወሩልኝ በአጠቃላይ የመድብሉ መንፈስ አድርጌ ግጥሞቹ ያን አይነት መንፈስ እንዲኖራቸው አድርጌያለሁ። እንደገና ደግሞ በየራሳቸው ሲቆሙ ደግሞ የየራሳቸውን ይዘት ይዘው በራሳቸውም እንዲነበቡልኝ አድርጌ ነው የሰጠሁት። አድማጮች፣ ከቀጣዩ ዜማ በኋላ ገጣሚና ደራሲ ዮሐንስ ሀብተ ማርያም ውዴና ግጥም የሚሰኘውን ያነብልናል። አብራችሁን ቆዩ። የውበቷ ግርማ ከሩቅ የሚስበው እንዳሌ ተረከዟ ሽንቷ የረፈገው አይኗ እንደ ጦረኛ የሚያስበረግገው ገረቷ እንደ ጋሻ ደርሶ ሰፋ ያለው ጡቷ እንደ ራስ ነግብር አትምኩኝ የሚለው አንገቷ እንደ ሰጎን ተመዞ የወጣው አፏ እንደ ህጻ ልብ እጅ የሚርበተበተው እንደ ቀትርባ። ፍቅሯ የሚነድ የልቤና አዳራሽ እልፍኛ ታደግ ከአንጀቴ የውስጥ ት ልቤን ታስጀነግ አንድ ለአንድ መታገል ሲያቅተው ሰውሆል ውዴ እና ግጥም ውዴ የደመናን ከፈን የጥልመትን ድንኳን አሽኮርምመው ጥለው ሰማይን ያፈኩት ልብሽና ልቤ ሕያው መዝሙር ናቸው መወድስ ፈትላቸው ውዴ ምን ልልሽ ነበረ? እንዴ እረሳሁት ጉዴ ከዚህ እስኪለኝ ድረስ በእግረ መንገድ ድውር ባውጫጭኝ መዘውር ስራ ከማስፈታሽ ስለ ግጥም ላውራሽ ውዴ አንዲቱ ጠብታ የመላው ውቅያኖስ ነጠላዊ ህዋስ ልብሽ ናት! ጠረሴ የመላው እስትንፋስ መጀመሪያ ቀለም ህብራዊ ውበት የመኖሬ ድርሰት ነፍስሽ ናት መጻፊ። ውዴ ምን ልልሽ ነበረ? እንዴ እረሳሁት ጉዴ። ትዝ እስኪለኝ ድረስ ንቃቃት ባልዋጠው ስንጥቅ፣ ባልተቋለው በተሟሸው አፌ እንጎቻ ምናቤን ከህይወት ዘለላ ላይ በጥበብ ገፍፌ ስራ ከማስፈታሽ ስለ ግጥም ላውራሽ እንዲያው ግን በሞቴ ሰለሞን የሚባል ከመዝሙር የሚልቅ የመዝሙር ባለቤት የውዴ ፈጣሪ በምናብ ግልቢያ ላይ ድካም ላንገላጠው ቃል ላጠረው ሁሉ ውዴን አበዳሪ ጠቢብ ነው የምሩን ምን ነው አፌን በላኝ ሁሉ ከንቱ ነው ሲል በጥበብ አስታኮ ህልሰትን ሲጠለል ገና ከመነሻው ውዴ ከማለቱ ከተፈጥሮ ሙላት ላፈቀራት ሁሉ ቅኔ ከመቅዳቱ ሀገር ሙሉ አፍቃሪ ቀምቶት ውዴውን ሆድብሶትስ ቢሆን ምሳሌ ማድረጉ ዘይቤ ንፋሱን ወይም ሀገር ትርፍ ሴቶችን ከፍቅሩ ማድጋ ሲጠጡ የኖሩ በስም መለየቱ ቢያስቸግር ቀመሩ ልክ እንደ እንስሳ የአንበሳ ዝርያ አንበሳ እንደሚባል ውዴ ብሎ ሰሌ የጋራ መጠሪያ የወል መታወቂያ ሰፍሮላቸው ይሆን ወይም የተኛትን ሳባ ወደ አገር አበሻ ወደ ምድሯ ሲሸኝ የውዴውን ሚስጥር ሳይነግር ሸሽጎ ሌጣ ቃሉን ይዘው የሰሙትን ብቻ የሚደጋግሙ በቀቀን አሽከሮች ይሆን አስከትሎ ውዴ ምልልሽ ገደማ ላወራሽ ነበረ የጠፋኝ ታወሰኝ መርሳቴም ያውሰሽኝ እናም ስራ ከማሰራሽ ስለ ግጥም ላውራሽ ጨለማን ከጣለ በብርሃን ዘንጎች ራሱን ካጠረ ከጋራ ልባችን ዘላለም የሚያህል ዜማ ይመነጫል ከህቱም ተምኔታችን አልቦ ወሰን ማህሌት ለውሌው ይወርዳል ነጠላዋን ህዋስ ደቃቋን ካልናቅን ከመላው ተፈጥሮ ህይወት አለምላሚ ቅኔ ይወለዳል ያኔ ከንቱነት ይጠፋል ከንቱ ቢኖር እንኳን ከፀሐይ በላይ ነው፣ እኛን የት ያውቀናል። ያኔ ጋርዮሽ ያከትማል፣ አንድ ሆነን መብዛትን፣ ተዘርተን ማፍራትን ግጥማችን ያወራል። ያኔ በበቀቀን ልሳን ማሚቱ መሆንም ስሩ ይነቀላል። በራስ መረዳት ውስጥ ህዋ በመሆን ውስጥ ድንቅ እውነት ይበቅላል። ያኔ ውዴሙች ልንገርሽ ከጀማሪ ግጥም ከአፍቃሪ ስሜት ውስጥ የሰለሞን ጥበብ የውዴ ብድራት ይጠፋል፣ ተፍቆ በራሱ ዘይቤ በራሱ ቅላጤ አፍቃሪሽ ይነሳል ጥብቆውን ታጥቆ እስከዚያው ግን ውዴ ግጥም ሞቷል ታንቆ። ዮሐንስ፣ ይህንን ግጥም ስትጽፍ መነሻ ምክንያትህ ምን ነበር? አንዳንድ ጊዜ እንደ ገጣሚ ሳስብ ግጥም ላይ ወደንም የሆነ ሳናስበው የምንጠቀማቸው ቃላት፣ እንደገናም ደግሞ የግጥም ይዘቶች ይኖራሉ። ለምሳሌ ከቃል ይዘት ደረጃ ባነሳልሽ ውዴ የሚል ቃል ግጥም ላይ መጠቀም ግዴታ እስኪመስል ድረስ እያንዳንዱ ገጣሚ ውስጥ ልናገኘው የምንችለው ቃል እየሆነ እሳቤ ውስጥ ገብቶብኝ ነበረ። ከእንደገና ደግሞ ገጣሚ ሆኖ ስለ አዳምና ሔዋን፣ ስለ ግራጎን ለእኔ የተፈጠርሽ ሴት ነሽ፣ አዳምን በለስ የሚሉ ሀሳቦች ማለት ነው ግጥም ላይ ማንም ገጣሚ በብዛት ሲያነሳቸው የሚታዩ ሀሳቦች ናቸው። እና እነዚህ መነሻ ሀሳቦች ይዘውኝ ገጣሚ ለምን የራሱን ቃል አይፈጠርም? ገጣሚ ለምን እንደ ራሱ አያስብም? ዘለለት ተለምዶ የሆኑ ነገሮችን ለምን ግጥም ውስጥ ያካትታል? በሚል እሳቤ ውስጥ ማለት ነው። አሁን ከምታስመርቀው የግጥም መድብል በፊት ሌላ መጽሐፍ አሳትምህ ታውቃለህ? አዎ። አሁን የማስመርቀው ቀለም ሰው አምላክ የሚለው የግጥም መድብሌ የብቻ ስራዬ ነው። የራሴን ሃምሳ ሰባት ግጥሞች በአንድ ላይ አድርጌ ያወጣውበት ነው። ከዚህ በፊት የዛሬ ዓመት ከስድስት ወር ገደማ በጋራ ሆነን ለአምስት ሆነን ያሳትምኩት የግጥም መድብል አለ። መስቀል አደባባይ ይላል እሱ። አምስታችን እኔ የዋንድ ሳብተ ማርያም፣ አሌክስ አብርሃም፣ ዮናስ አንግሶ ፍቃዱ ጌታቸውና ረዴ ተረፈ ለአምስት ሆነን አውጥተናል። ከዛ በኋላም ደግሞ ግጥም በመሰንቆ የሚል ጎንደር ላይ ያሉ አማተር ኪነ ጥበብ ማህበራት ናቸው፣ ወጣቶች ናቸው። እነሱም ህብረተሰቡ እንዲያነብ በሚል እሳቤ ውስጥ ላይብረሪ ገንብተው መጽሀፍትን በማጠራቀም ማህበረሰቡ የሚያነብበትን ሁኔታ ለመፍጠር አስበው ለዛም ገቢ ማሰባሰቢያ የሆን ዘንድ የፈለጉንን በዚህ ዘመን ያለን እና አንጋፋም ከሚሏቸው መካከል ገጣሚዎችን መርተው ግጥም እንድንሰጣቸው በማንሰብ እዛ ላይ እኔ አለሁበት ከዚህ ዘመን ገጣሚ ኤፍሬም ስዩም አለ ሰለሞን ሳለ ገጣሚ ነቢ መኮንን ገጣሚ በድሉ ዋቅጅራ እና ከእነሱ መካከልም የተመረጡ ግጥሞችን በማድረግ ሁለተኛ ስራዬን ሰርቻለሁ ሁለቱም ከገጣሚያን ጋር በጋራ በመሆን ነው አድማጮች ገጣሚና ደራሲ ዮሐንስ ሀብተ ማርያም መስቀል አደባባይ ከሚለው በጋራ የተዘጋጀው መጽሐፉ ሀገሬን ፍለጋ የሚለውን ግጥም ቀጥሎ ያሰማናል ሀገሬን ፍለጋ በጠፍ በጨረቃ ሌሊት ወጥቻለሁ፣ ሀገሬ ጠፍታለች፣ እኔ እፈልጋለሁ። በጠፍ በጨረቃ አንጀት በሚበላ ተሰርቅራቂ ላንቃ የሀገሬን አውዳሚ ጠላቷን ሳልፈራ የአፋዙር ሞረሹን ድብቁን ሳልጠራ ስሟን እጮዋለሁ ወይ በኝ እላለሁ። እናንት ሰባሰገል ሰገል ጥበብ የሞላችሁ በታላቅ ዓይናችሁ አገሬን ያያችሁ ብላችሁ ንገሯት ልጅሽ ጠፍተሽበት በጠፍ በጨረቃ አንጀት በሚበላ ተስረቅራቂ ላንቃ ስምሽን ይጠራል ወይ ወይ ሀገሩ የልጅነት ምድሩ ፈላጊ ልጆችሽ ስምሽን የጮሁ ዝምታሽ ታክቷቸው በፍለጋ ዳና በወጡበት ቀርተው ሀገር ማለት መሬት በልተው የሰቡበት ወልደው የሳሙበት ነገን ለመቀበል ዘርተው የቃሙበት ማለት ጀምረዋል ብላችሁ ንገሯት ባዶ ምድር ሆና የወላድ መካነኝ ሙሽዋን ሳታወርድ አቤት ትበል ለእኔ ሲነጋ ሱዳን ላይ ሳይረጋባት ጎኔ። ገጣሚ እና ደራሲ ዮሐንስ ሀብተ ማርያም ገና ልጅ እያለ ወደ ስነ ጽሁፉ ዓለም የመግባት ፍላጎት እንደነበረው እንዲህ ያስታውሳል። ያደግኩት ቤተ ክርስቲያን አካባቢ ነው። ግቢ ገብርኤል እና በአታ እና ወደ ቤተ ክርስቲያን የሚሄዱ ነገር ነበረ እና እዛ ህጻኑንን ሰንበት የሚሄድ ነበሩ። የተለያዩ ይዘት ያላቸው ለእኔ ድራማቲክ የሆነ ጉዳይ የሚፈጥሩልኝ አስተምህሮቶች ነበሩ። እና አስብ ነበረ እነሱ ይዤ ወደ ቤት ስመለስ ደግሞ ታላቅ እህት ያለች አበበች ብተ ማርያም ትባላለች። እሷ ገና ሁለተኛ ክፍል እንደዚህ ሆኜ እኔና በአንድ አመት የሚሆን ሌላ ታላቅ ወንድሜ ቁጭ አርጋን ሳር አበባ ንድ ሎሬት ጸጋዬ ገብረ መድኅን መጽሐፍን ታነብልን ነበረ። ሁሌ ቀን በቀን በተለይ አቴቴ ዱብራ ኦሮሞ የሚለው ግጥም በጣም ደጋግማ ታነብልን ነበር እና እዛ ጋር ሰሆን እየሰማው እኔ አድጌ እንደዚህ ረጃጅም ግጥሞች ስጥፍ እያልኩኝ ራሴን አስብ ነበር እና እኔ አንደኛ እነዚህን ሰዎች እና እነዚህን ሁኔታዎች ወደ ግጥም እንዲገባ አድርጎኛል። ከአጠቃላይ ከሰፈሬ ይዘት ደግሞ ሳስብ በጣም ብዙ ረጅም አመት የኖረ ማህበረሰብ ውስጥ የኖረ መንደር ውስጥ ስለነበርኩኝ ታሪክ ነበረው ብዙ ብዙ ስቶሪዎች ነበሩ። ስለየሰቡ የሚወራ በጣም እንተዋወቃለን። በጣም አብረን ያደግነው ወላጆቻችን እኛን ሳይወልዱ በፊት የተገናኙት ምናምን ነገር እና የእያንዳንዱ ስቶሪ ፋሲኔት ያደረገኝ ነበረ። ሰባተኛ ክፍል ምናምን ሆኜ ኦልሬዲ ስቶሪ መጻፍ ጀምሬ ነበረ። ያው የልጅነት ታሪኮች ቢሆኑ እነዛን ነገሮች እሞካክር ነበረ። በኋላ ላይ በደንብ እየገፋሁበት የሄድኩኝ ላይክ ዘጠነኛ ክፍል ምናምን ሆኜ አስተማሪ ይጠይቀን ነበረ አንተ ምን መሆን እንደምትፈልገው አንተ ምን መሆን እንደምትፈልገው እየተባለን ዶክተር የሚላለ ኢንጂነር አለ ምናምን እኔ ደራሲ መሆን ነው የምፈልገው አልኩኝ፣ እና ያው ክላስ ውስጥ ተሳቀ ምናምን ነገር። ግን እኔ እዛ ጋር በቃ ህልም ነበረኝ ይህን ወደዚህ ነገር ውስጥ የመግባት እና የመኖር ፋይናሊ፣ ትምህርቴንም ከጨረስኩ በኋላ አስራ ሁለተኛ ክፍል ኮተቤ መምህራን ኮሌጅ ተቀላቀልኩ። እዛም ቋንቋና ስነ ጽሑፍ ተማርኩኝ። ቀጥሎም ወደ ስድስት ኪሎ መምጣት ያንም ነገር አዳበርኩትኝ። በተለይ ስድስት ኪሎ ስመጣ ባህል ማዕከል ፕሮግራም ነበረን ሮብሮ በሳምንት ያኛው አጋጣሚ በቃ በህይወቴ ውስጥ ብዙ ነገሮችን የቀየረ ነው። ዛሬ ድረስ አብረን የምንሆን ጓደኞችን አገናኘኝ። በጣም ማረሳቸው ጸሐፊዎችን አብሬያቸው ጊዜ ማግኘት ጀመርኩኝ። ከዛ በኋላ እዛው ነው ደግሞ ግጥም፣ ልቦለድም አንብበሽ ሂስ የሚሰጠው እዛው ነው እዛው መተራረም አለ። እዛው የተማሪነት እድሜም ስለነበረ ግልጽ ነበርን። ሁሉን ነገር የተሰማንን የመናገር ሂደቱ ነበረ። በዛ መሞራረድ ውስጥ ስታ ሳልፍ ይህ ነገር በቃ ልወጣበትም የማልፈልገው ነገር ነው። ስለዚህ በዚህ ውስጥ ነው መኖር ያለብኝ ብዬ ወስኜ እዛ ውስጥ ነኝ። ዮሐንስ ለወደፊት በእቅድ የያዝከው ስራ አለ? እንግዲህ በመቀጠል አሁንም በሂደት ላይ ያለ ስራዘጠኝ ልቦለዶችን በአንድ መድብል አድርጌ የአጫጭር ልቦለድ መድበሎችን ካፑቺኖ በሚል ርዕስ አዘጋጅቼ ወደ ህትመት ልገባ ነው እነሱ አድማጮች ከኛ ጋር ቆይታ ያደረገውን ገጣሚና ደራሲ ዮሐንስ ሀብተ ማርያምን ከልብ እያመሰገንኩ ለወደፊቱ እቅዱን መልካሙን እየተመኘሁለት፣ የዛሬውን ዝግጅታችንን እዚህ ላይ እያበቃው የምሰናበታችሁ አርያም ተክሌ ነኝ። በደህና ቆዩን።